ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ትናንት ጀምር ያደረግነውና በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ወቅታዊ ሁኔታ ላይ የተዘጋጀ ውይይት ይሆናል። አርብ ታህሳስ 12 ቀን 2015 ዓ ም ነው ዛሬ። ጤና ይስጥልን አድማጮቻችን፣ እንደምናምሽታችኋል። ትላንት ባስተላለፍነው ዘገባ ኢትዮጵያ የሚገኘው ሲኖዶስ ባለፈው ረቡዕ ታህሳስ 1 ቀን 2005 ዓ.ም ስድስተኛውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ የሚያስመርጥ ኮሚቴ መሰየሙን ገልጸናል። በዚህ ውሳኔ ያልተስማሙና ቅር የተሰኙ አባቶችን አስተያየትም ማቅረባችን ይታወሳል። ሲኖዶሱ በረቡዕ ውሳኔው የፓትርያርክ አስመራጭ ኮሚቴው የእጩ ተወዳዳሪዎችን ዝርዝር እስከ ጥር ሰላሳ እንዲያሳውቅ መመሪያ መስጠቱን አሰምተናል። ይህ የኢትዮጵያው ሲኖዶስ የወሰደው እርምጃ የተጀመረውን እርቀ ሰላም ይጎዳል የሚሉ ወገኖች የመኖራቸውን ያህል አስመራጭ ኮሚቴ መሰየምና እርቀ ሰላሙ አይገናኝም የሚሉም ወገኖች ጥቂት አይደሉም። አዲሱ አበበ በዚህ ዙሪያ ተከታዩን አቀናብሯል። ቀጥሎ ይቀርባል። አዎ በቀኖና ምክንያት በሁለት ሲኖዶሶች የተከፈለችውን ቤተ ክርስቲያን ወደ አንድነት ለማምጣት የተጀመረው የሰላም ድርድር ሳይቋጭ የኢትዮጵያው ሲኖዶስ ወደ ፓትርያርክ ምርጫና ወደ አስመራጭ ኮሚቴ ስየማ መሄዱ ትክክል አይደለም የሚሉ የመኖራቸውን ያህል በተቃራኒ የቆሙም ጥቂቶች አይደሉም። የረቡዕ ዕለቱን የሲኖዶስ ውሳኔ ትክክል አይደሉም ከሚሉ አባቶች መካከል ትላንት ሁለቱን አቅርበን ነበር። ፓትርያርክ አስመራጭ ኮሚቴ ማቋቋሙ ስህተትና የተቻኮለ እርምጃ ነው የሚሉ ወገኖች ለሰላሙ ዕድል ይሰጥ ብቻ ሳይሆን ቢያንስ ለሰላም ድርድሩ የተላከው ቡድን መልሱ ይሰማ የሚል ሙግት አላቸው። በሌላ በኩል ደግሞ የዳላሱ የሰላም ውይይት ቀደም ካለው ከአሪዞናው የተለየ አዲስ ነገር ስለሌለውና ይህንንም ከጋራ መግለጫቸው ላይ መረዳት ስለሚቻል የሰላም ልዑካኑን መጠበቁ ምንም ትርፍ የለውም የሚሉ በርካቶች ናቸው። እነዚህ የሰላም ድርድሩ ያለ ውጤት ተበትኗል የሚሉ ወገኖች እንኳን ወደ ሎስ አንጀለስ የሚያመጣ አራተኛ ውይይት ሊያስፈልግ፣ ለዳላሶ ስብሰባ የባከነው የገንዘብና የሰው ኃይልም ያለ አግባብ ነበር እስከ ማለት ይደርሳሉ። ይህን መሰል አስተያየት በመኖሩም ነበር ባለፈው ሳምንት የሰላም ጉባኤውን ልዑካኑን ጭምር ለውይይት የጋበዝናቸው፣ መግለጫ አንብቡ ከማለት ባለፈ ለመቅረብና በዕድሉ ለመጠቀም አልፈለጉም። ለነገሩ አሁን ያለው ጥያቄ የሰላም ውይይቱ ውጤት አመጣ አላመጣ አይደለም። ያ ጉዳይ አሁን የህዝብ ሆኗል። ህዝብ፣ ምዕመናን፣ የቤተ ክርስቲያን ሊቃውንት እየተነጋገሩበት ነው። የዛሬ መዋያ ነጥባችን ሰው ሰራሽ ከሆነው ቀኖና ይበልጥ የሕዝቡ የቤተ ክርስቲያኒቱ የምዕመናኑ አንድነት እንደ ምን ወደ ነበረበት ይመለሳል፣ በስደት ያሉት ቅዱስ ፓትርያርክስ በምን ሁኔታ ወደ አገራቸው ይግቡ፣ ፓትርያርክ ለመሾም አሁን የተጀመረው ሽር ቅዱስ ቢያንስ ለጊዜው እንኳ እንደ ምን ይገታ ነው። ከሚደርሱን የስልክና የኢሜይል መልእክቶች እንደምንረዳው ይህ ነጥብ የሚያሳስባቸው አድማጮቻችን ጥቂት አይደሉም። አሁን ወደ ውይይቱ እንሸጋገራለን። got you with ይህ ስብሰባ ያው ሁላችንም እዚያው በጥቅምቱ ጉባኤ ተገኝተን በነበረበት ጊዜ የተቀጠረ ስብሰባ ነው። የስብሰባውም አጀንዳ የምርጫ ሕግ ለማጽደቅ ነው። ከምርጫ ሕጉም አልፎ ሌሎች ወሳኞች እየተከናወኑ መሆናቸው ይሰማል። ወደዚህ ወደ ሰሜን አሜሪካ ለሰላሙ ጉዳይ የተላኩ እጽዋን አባቶች ተመልሰው ደግሞ ሊነጋገሩበት የሚገባ ስለሆነ ኢትዮጵያ የሚገኘው ቅዱስ ሲኖዶስ ሰፋ ያለ ጉዳይ ባያከናውኑ መልካም ይመስለኛል። የሰላሙንና የእርቁን ሂደት እንዳያበላሸው ወይም እንዳያሰናክለው ስጋት አለኝ ማለቴ ነው። ብፁዕ ወቅዱስ አቡነ መርቆሪዎስ በጡረታ መልክ ወደ ሀገራቸው ገብተው በክብር እንዲቀመጡ፣ ቅዱስነታቸው የሾሟቸው ጳጳሳት ሀገረ ስብከት ተመድበው በሀገር ውስጥም ሆነ እንደ አስፈላጊነቱ እንዲያገለግሉ የሚል ውሳኔ አለ። ነገር ግን አሁን ነገሮቹን በሰከነ ሁኔታ ስንመለከታቸው፣ ይሄ የግል ሀሳቤ ነው። እንደ አንድ የቤተ ክርስቲያን ልጅነት ባለብኝም ኃላፊነት እንደ ግሌ ኢትዮጵያ ሲኖዶስም በአሜሪካም ያለው ሲኖዶስ ሁለቱም ያስተላለፉት ውሳኔ እንደገና ቢፈትሹት ደስ ይለኛል። ቢመለከቱት የምናገለግለው ህዝብን ነው። የህዝብን ድምፅ ማክበር የህዝብን ድምፅ መስማት ደግሞ የእግዚአብሔርን ድምፅ መስማት ነው። ስለዚህ ህዝቡ ብዙ ጥያቄዎች እያቀረበ ነው። እኔ በምኖርበት አገር በዋሽንግተን ዲሲ ሜሪላንድና ቨርጂኒያን ያካትታል። በእነዚህ በሶስቱ እስከ መቶ ሀምሳ ሺህ ሰው አለ ተብሎ ይነገራል። እንግዲህ ከኔ የበለጠ እናንተ ደግሞ ቁጥሩን ታውቁታላችሁ። እንግዲህ በዋሽንግተንና አካባቢያው ይሄን ያህል ሰው ካለ በመላ አሜሪካ ምን ያህል አለ? በአውሮፓ ምን ያህል አለ? በአፍሪካ በኤስያ በሌሎች ውስጥ ምን ያህል ህዝብ አለ ብሎ መገመቱና የቁጥሩን ከፍተኛ መሆን ማወቅ የሚያስቸግር አይመስለኝም። ስለዚህ ይሄ ህዝብ የሚፈልገው አንድነቱን ነው። ህዝቡ ብቻ ሳይሆን የእኛም ቅዱስ ሲኖዶስ፣ እዚህ ያሉትም አባቶች የሚፈልጉት ፍቅሩንና አንድነቱን ነው። ይሄ አንድነት ግን በተአምራት ይመጣል ወይ? ሊመጣ አይችልም። ስለዚህ በዚህ ሀገር አነጋገር የሚሉት አለ። ነጮቹ እንዲያው ሀምሳ ሀምሳ ከፍላጎት ላይ መቀነስ ማለት ነው፣ መቀራረብ ማለት ነው። ስለዚህ የእኛም ሲኖዶስ እዚህ ያሉትም እንዲሁም ከሀሳባቸው ላይ ከፍለው ወደ አንድነት የሚመጡበት መንገድ ቢመቻች መልካም ይመስለኛል። ይሄ አንድነት እንዴት ይመጣል? የኢትዮጵያ ቤተ ክርስቲያን የወሰነችው ውሳኔ ቅዱስ ፓትርያርኩ በጡረታ የሾሟቸው ደግሞ እንዲመደቡ የሚል ነው። የሾሟቸው እንዲመደቡ የሚለው እንዳለ ሆኖ ቅዱስነታቸው በጡረታ የሚለው አስተሳሰብ ግን ተነስቶ ቅዱስ ፓትርያርኩ እስከ ህይወታቸው መጨረሻ ድረስ በፓትርያርክነት ወንበር ተቀምጠው ነገር ግን በጸሎትና በቡራኬ ተወስነው እንዲኖሩ ቢደረግ ይሄው ስለምንድን ነው? ሙሉ ስራቸውንስ ለምን አያከናውኑም የሚል ጥያቄ ቢመጣ ቅዱስነታቸው ከፓትርያርክነታቸው አገልግሎት የተዉት በ1983 በነሐሴ ወር ነው። ይህም ነሐሴ ወር መደበኛ የሆነ የሲኖዶስ የመሰብሰቢያ ጊዜ አይደለም። ቅዱስነታቸው ራሳቸው ብፁዓን አባቶችን አስቸኳይ ስብሰባ ብለው ጠርተው ስልጣኑን ተረከቡኝ እንዳሏቸው መዛግብትም ይናገራሉ። አባቶችም በህይወት ያሉት እየመሰከሩ ነው። እንግዲህ ብዙ የተለያዩ ሰላማዊ ሰልፎች ብቅ ብቅ ማለት ጀምረው ነበረ። መንግስትን እንዲህ ያደረጋቸው የሚባል ነገር ነበር፣ ግን እሱን እንግዲህ ራሳቸው ካልገለጡ ማወቅ አይቻልም። እሳቸው ግን የሰጡት ሀሳብ ለሲኖዶሱ የጤና ችግር ደርሶብኛል፣ አልችልም የሚል ነው። ስለዚህ ለቤተ ክርስቲያን አንድነት፣ ለህዝቡም አንድነት፣ ለቤተ ክርስቲያኒቱም ቀጣይ ሰላም የሚበጀው እሳቸው እስከሚያልፉ ድረስ በጸሎትና በቡራኬ ተወስነው ቢቀመጡና እዚህ ያሉትም አባቶች ኢትዮጵያም ያሉትም አባቶች በአንድነት በመሆን ሲኖዶስን ወደ አንድ በማምጣት አንድ ጠንካራ የሆነ አቃቢ መንበር መርጠው ቤተ ክርስቲያኒቱ እስከ ፓትርያርኩ ህልፈተ ህይወት ድረስ መቼም ሰሆኑም አይሞት የለም እና ቢጠበቅ ለቤተ ክርስቲያኒቱ ዘለቄታዊ ሰላም ይሆናል ብዬ እመኛለሁ። ነገር ግን እኛ ሹመቱን ከሾምን እዚህም ያለው ችግር ይቀጥላል። ሁለት ሶስት ትውልድ የማይፈታው መከራና ችግር መለያየት በህዝቡ ላይ ጥለንበት ስለምናልፍ እነዚህን ነገር በማገናዘብ በኢትዮጵያ የሚገኘው ቅዱስ ሲኖዶስ ይህንን ነገር ውሳኔውን ተመልሶ ቢፈትሸው ቢያየው እኔ በእውነቱ እጅግ በጣም ደስተኛ ነኝ፣ ፍላጎቴም ነው። እዚህ ያሉትም ደግሞ የግድ ፓትርያርኩ ከነ ሙሉ ክብራቸው፣ ስልጣናቸው ይቀመጡ ብሎ ማለቱም ወዳቸው እያወቀ በተለይም በዘመኑ የነበሩት በጊዜው የነበሩ አባቶች ግን የፓትርያርኩን ከስልጣን መውረድ እንዴት እንደነበረ እያወቁት የግድ ይመለሱ ብሎ ማለት የሚከብድ አስተሳሰብ ነው። ምጽዋባታችን ብዙ ያስተናግዳሉ አንድ እርስዎ ከተናገሩት በተለይም በዚህኛው በስደተኛው ሲኖዶስ በኩል ያሉ ካህናትና ምእመናን አባቶችም የማይስማሙት በፈቃዳቸው ለቀቁ የሚለውን ነው እንደገና ግን ልመለስ። እኔ ስራዬን ለመስራት የሚያግደኝ ጤና መታወክ የለብኝም እያሉ ነው እምቢያሏቸው። እንዲያውም ራሱ ሲኖዶሱ ነው ያወረዳቸው የሚል ነገር አለ። በፈቃዳቸውም ቢሆን ከኋላ ያለውን ግፊት እርሶም ገልጸውታል። ብዙ ሰው ያውቃል። ሰላማዊ ሰልፉ፣ የመንግስትም ተጽእኖ፣ እንዲያውም በስም ተጠቅሶ አቶ ታምራት ላይኔ የቀድሞ ጠቅላይ ሚኒስትር ከናንተ ከርሶ ጋር አንሰራም እኚውን ሰውዬ አስወግዱልን ብሎ መጽሐፉን ያ ሁሉ አለ ና እንደ ሄን እንዴት ያስታረቁት አደርሰው ቅዱስነታቸው፣ ወይም ደግሞ ከቅዱስነታቸው ጋር ያለው ሲኖዶሱ የሲኖዶሱ አባላት ወይም ደግሞ ሌሎቹም የሚመለከታቸው አካላት ቅዱስነታቸው እንዲህ ብለዋል ይሉ ይችላሉ። ግን አንድ ነገር እዚህ ላይ ልንገነዘብ የሚያስፈልገው ብፁዕ ቅዱስ አቡነ መርቆሪዎስ እንግዲህ የሚኖሩት እስከምናውቀው ድረስ ባናያቸውም በአሜሪካን ሀገር ነው። እንግዲህ ይሄ ውሰጣ ገባ በሳቸው ምክንያት ነው። ለምንድን ነው እውነተኛውን ነገር ብቸም የተፈጸመበት ሰው ከሱ የሚቀርብ የለም። እና ወጥተው ለህዝብ ግልጽ ቢያደርጉት እኮ ነገሮችም እኮ መፍትሄ ያገኙ ነበር። እንዴ ቤተ ክርስቲያኒቷ፣ ቤተ ክርስቲያናቸው ናት። አገሪቱ አገራቸው ናት። ስለዚህ ህዝቡ በዚህ ጉዳይ ሲጨነቅ ሲታመስ፣ ልጆቼ እንዲህ ነው ያለው እውነታ ብሎ ቢናገሩ እኮ ራሱ እንደ አንድ መፍትሄ ይቆጠር ነበር። አባታችን ለሲኖዶስ ደብዳቤ እንደጻፉ ደብዳቤውን በተለያየ መገናኛ ብዙሀን ሲነበብ ሰምቻለሁ። ያ ደብዳቤ የሳቸው ጽሁፍ አይሆን ለማረጋገጥ አይቻልም እንዳሉት ቅዱስ ነታቸው ቢናገሩ እርግጥ ብዙ ሀሳብ ይንሸራሸራል። ግን ልመለስ ብለው ደብዳቤ ጽፈዋል የሚባል ነገር አለና እሱን እንዴት አዩት? እንግዲህ ልመለስ ያሉበትን እኔ አላውቅም። በመሰረቱ ምንም አይነት ይህንን የሚያስረዳ ዶክመንት ሲኖዶሱ ላይ ቀርቦ ሲነበብ አልሰማሁም። ነገር ግን ይህን ነገር የምንረዳበት መንገድ ለአባቶች እንደ ከበዳቸው ጤናቸው እንደታወቀ ተናግረዋል። ይሁንና አሁንም እኮ ትልቁ ሁላችንንም ህዝቡንም የሚያሳስበው ትልቁ ነጥብ እሳቸው ተመልሰው ፓትርያርክ ሆነው ይናዙ ይዘዙ፣ ወይም ደግሞ በጡረታ ይቀመጡ ይሄ የሚሉት ነገሮች አሉ። ትልቁ ነገር ሌላ ፓትርያርክ እንዳይሾም፣ ቀኖናችን እንድንመለስ፣ በተቻለ መጠን የህዝቡ አንድነት እንዲጠበቅ ስለሆነ እሳቸውም ለዚህ ጉዳይ አስተዋጽኦ ማድረግ አለባቸው። ልጆቼ በእኔ ምክንያት እንዲህ ያለ ችግር አትፍጠሩ ብለው ቃላቸውን ሊሰጡ ይገባል። ስለዚህ እኛ የምንፈልገው ቢሆን ደስ የሚለን የኢትዮጵያ ሕዝብ ኦርቶዶክሳዊ ኦርቶዶክሳዊት የሆኑት ወገኖቻችን ቢሆን ደስ የሚላቸው ቤተ ክርስቲያኒቱ በእንደራሴ እየተመራች በኋላ ይደረስበታል ሁሉም ነጥብ ችግር እንዳናቆየው ለሕዝቡ ይሄ እኮ በሁለቱም ሲኖዶስ በኩል ቀኖናውን በማየት ብቻ ላይ የተተኮረ ሳይሆን ለሕዝብ ከማሰብም አኳያ ሊደረግ ይገባል ይገባል ብዬ ነው ማስበው። እዚ አባታችን፣ ይሄን የፓትርያርክ መምረጥ በተመለከተ እርግጥ እርሶ ይመረጥ አይደለም የሚሉት ነገር ግን አዲስ አበባ ያለው ቅዱስ ሲኖዶስ ወደ መምረጡ የሄደው ከዚህ ቀደም የሲኖዶሱ ጸሐፊ ብፁዕ አቡነ እስቀኤል እንዲሁም ደግሞ በግል ያነጋገርኳቸው ሊቃነ ጳጳሳት አንድ ሁለት ሶስት አራት አምስት ብለን ስድስት ይቀጥላል እንጂ ወደ አራት አንመለስም። አንድ ሂደቱ ልክ አይደለም በማለት ሁለተኛ ደግሞ የብፁዕ ወቅዱስ አቡነ ጳውሎስን የፕትርክና ዘመን የሚደመስስ ይሆናል እና ፈጽሞ አይታሰብም ይላሉ። እንዴት ነው እርስዎ የሚያዩት? ለሰላምና ለፍቅር ተብሎ የማይደረግ ነገር ወይም የማይከፈል መስዋዕት የለም። የቁጥሩ ጉዳይ ከሆነ ቁጥሩ ቁጥር ነው። ይህን ቁጥር ደግሞ መተው ያለብን ታሪክ ጸሐፊዎች ነው። ቁጥሩ ባያስጨንቀን። የቀኑናም ጉዳይ ከሆነ ደግሞ ቀኑና እኮ ማለት ዶግማ አይደለም። ሊሻሻል የሚችል ነገር ነው፣ ሊስተካከል የሚችል ነገር ነው። ስለዚህ ይሄን እንደ ትልቅ ምክንያት ቤተ ክርስቲያን ልትቆጥረው ወይም ልትወስደው ይገባል ብዬ አላስብም። ከምንም በላይ የሚበልጠው ሕዝብን በአንድነትና በፍቅር መያዙ ስለሆነ ቁጥሩን ለታሪክ ጸሐፊዎች እንተው። ቅዱስነታቸውን ደግሞ በመንበራቸው አስቀምጦ በጸሎት እንዲወሰኑ በቡራኬ እንዲወሰኑ ማድረግ የብፁዕ ወቅዱስ አቡነ ጳውሎስን ዘመነ ክህነት የሚሽረው የሚደ የደመሰሰው ነገር የለም። ሊደመስሰውም አይችልም። ይህንን ሰላም እኮ የመጀመሪያው ፈላጊ ብፁዕ ቅዱስ አቡነ ጳውሎስ ነበሩ። እሳቸው እኮ ካለፉ በኋላ እንደ አዲስ አጀንዳ የተጀመረ ጉዳይ አይደለም። በዋሽንግተን ዲሲ፣ ቨርጂኒያ፣ ሜሪላንድ እንዲሁም ካሊፎርኒያ አህጉረ ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሊቀ ጳጳስ ብፁዕ አቡነ ፋኑኤልን ከልብ አመሰግናለሁ።